ስለ ሺ የዓለም ካቶሊክ ወጣቶች ቀን ዘንድሮ ፖላንድ ውስጥ እየተከበረ ይገኛል። ለወትሮው ከተለያዩ ሀገራት የእምነቱ ተከታዮች በርከት ብለው እንደሚመጡ ነው የሚታወቀው። የዘንድሮ ምን ይመስላል? እስኪ ባጭሩ ግለጽልን። አመሰግናለሁ ያው አንቺም እንዳልሽው የዓለም የወጣቶች ቀን ዘንድሮ ከሐምሌ ሀያ አምስት እስከ ሰላሳ አንድ ሁለት ሺ አስራ ስድስት በፖላንድ ክራኮ ከተማ በመከበር ላይ ይገኛል። በዚህ ክብረ በዓል ላይ ለመገኘት ከወትሮ በተለየ በርካታ ወጣቶች ወደ ፖላንድ ገብተዋል። ከመቶ ሰማኒያ ሰባት ሀገራት እስከ አንድ ነጥብ አምስት ሚሊዮን ሰዎች እንደገቡ ነው ያሉት መረጃዎች የሚያመለክቱት። በዚህ ክብረ በዓልም ላይ ለመገኘት የሮማው ሊቀ ጳጳስ ፍራንሲስ ረቡብ ከሰዓት ገብተዋል ፕሮግራሙ ለምንም እንከን እንዲከናወን የፖላንድ ከሰባ ሺህ የሚደርሱ የጸጥታ ኃይሎች በተጠንቀቅ ቆመው የበኩላቸውን ጥረት በማድረግ ላይ ነው የሚገኙት። ፖፕ ፍራንሲስ ወደዚህ ሀገርም ሲመጡ የመጀመሪያቸው ነው እና በደመቀ ሁኔታ ነው ክብረ በዓሉ እየተከናወነ ያለው። ኢትዮጵያን ወጣቶችን በተወሰነ ደረጃ እንደመጡ ለማወቅ ችያለሁ። የካቶሊካዊት ቤተ ክርስቲያን ርዕሰ ሊቀነ ጳጳሳት ፍራንሲስ በዛሬው ዕለት በናዚ የተገደሉትን ወገኖች ስፍራ መጎብኘታቸው ተሰምቷል። ለወጣቶችም ሆነ ለሀገሪቱ ያስተላለፉት መልእክት እንዳለን የሰማ ነው። አዎ እንግዲህ ከነበራቸው መርሃ ግብር አንዱ ዛሬ ጠዋት የኦሽዊትስ በሁለተኛ ዓለም ጦርነት ከአንድ ነጥብ አንድ ሚሊየን በላይ ሕዝቦች ታጉረው ያለቁበትን ካምፕ ጎብኝተዋል። በዚህ ወቅትም ለበርካታ ደቂቃዎች በአርምሞ ጸሎት አከናውነዋል። ከዚህም በተጨማሪ በወቅቱ በተአምር ከዚህ እልቂት ከተረፉ ወደ አስራ አምስት የሚሆኑ ሰዎች ጋር በግል ውይይት ለማድረግ ችለዋል። ትላንትና በነበረው መርሃ ግብር ደግሞ ገዳሞችን፣ እንደዚሁም ደግሞ ፖላንድ የሮማን ካቶሊክ መስመር ተከተለችበት አንድ ሺህ ሃምሳኛ ዓመት በመከበር ላይ ይገኛል። በዛም መርሃ ግብር ለመገኘት ችለዋል። በዚህ ወቅት ወጣቶችም እንደዚሁም ሀገሪቱ ከፍተኛ ባለስልጣናት ተገኝተው ነበር። ካስተላለፉት መልእክት ዋነኛው በስደተኞች ዙሪያ ነው። ፖላንድ ከስደተኞች ጋር በተያያዘ ብዙ ጊዜ ስሟ በጥሩ አይነሳም። በተለይ አሁን ስልጣን ላይ ያለው ገዢ ፓርቲ ጸረ ስደተኞች አቋም እንዳለው ነው ብዙ ጊዜ የሚነገረው። ለምሳሌ በአውሮፓ ህብረት ተሰጥቶት የነበረውን ኮታ ለመቀበል አሻፈረኝ እንዳለ ነው እስካሁን ያለው እናም ፖፕ ፍራንሲስ በመልእክታቸው ያሉት ጦርነትን ረሃብንና ሌሎችንም ችግሮችን ሸሽተው ለሚመጡ ስደተኞች ፍቅርና ርኅራኄ ልናሳይ ይገባናል፣ ስደተኞችንም መቀበል አለብን፣ እንደዚሁም ደግሞ ወደ ሀገራቸው መመለስ ለሚፈልጉ ስደተኞችም ሁኔታዎችን ማመቻቸት አለብን ብለዋል። በዚህ ንግግራቸው አንዳንድ ባለስልጣናት እንዳልተደሰቱ ነው ሚዲያዎች እየዘገቡ ያሉት። ወደዚህ ሀገር ከመምጣታቸው በፊት ራሱ በርዕሰ አንቀጽ፣ በተለያዩ አስተያየት መስጫ መንገዶች አንዳንድ ጽንፈኛ የፖለቲካ አራማጆች የእሳቸውን ጉብኝት ሲተቹ ነበር። በተለይ ከስደተኞች ጋር በተያያዘ ማለት ነው። ለወጣቶችም ልብ የሚነካ መልእክት አስተላልፈዋል። ወጣት ጡረተኞችን ሳይ ልቤ ይደማል። ጨዋታውን ሳይጀምሩ በፊት የተሸነፉ ወጣቶችን ማየት ያሳዝናል እና ርኅሩኅ ቸር ልብ ይኑረን በማለት መልእክታቸውን አስተላልፈዋል። እንግዲህ ስለ ሺ ዛሬ በዓሉ ሶስተኛ ቀኑ ነው። በቀሪዎቹ ቀናት ያሉት መርሃ ግብሮች ምን ይሆናሉ? ተሰምቶ ከሆነ ሌላው ደግሞ የዘንድሮ የበ በዓሉ መሪ ቃል ምንድን ነው? የዘንድሮው ይቅር ባዮች የተባረኩ ናቸው በሚል ነው እየተከበረ ያለው። ከዚህ በኋላ በሚኖረው መርሃ ግብር ማለትም ቅዳሜና እሁድ ቅድም እንደገለጽኩት ከአንድ ነጥብ አምስት ሚሊዮን በላይ ወጣቶች በአደባባይ ሃይማኖታዊ ክብረ በዓሉ ላይ ይገኛሉ። እንደዚሁም በምሽት ላይ የሻማ ማብራት ስነስርዓት ይካሄዳል። በፕሮግራሙ መቋጫ እሁድ እለት በቀጣይነት ይህንን በዓል የምታዘጋጀው ከተማም በፖፕ ፍራንሲስ አማካኝነት ይፋ ይደረጋል ተብሎ ነው የሚጠበቀው። ልማ ከዋርሶ በጣም አመሰግናለሁ፣ አመሰግናለሁ።